መዝሙር 24 ሀቤከ እግዚኦ አንቃዕዶኩ ነፍሴ አምላኪየ ወኪያከ ተወከልኩ እግዚኦ ወኢይትሀፈር ለዓለም ወኢይሥሐቁኒ ጸላእትየ እስመ ኩሎሙ እለ ይሴፈዉከ ኢይትሀፈሩ እለ ይትሀፈሩ ኩሎሙ እለ ይኤብሱ ዘልፈ ፍኖተከ እግዚኦ አምረኒ ወሃ ሰረዚያ ከ ምህረኒ ወምርሐኒ በጽድቅከ ወምህረኒ እስመ አንተ አምላኪየ ወመድኀንየ وكي يكا اسيا فوكولاو عميرات تذكر سيلكا زيو ومرتكا نيس ملالالا واتو هاتي عتيا زى ما انا اسيا وابا دى يتسكر تذكرني وابا كما سيلكا زكرني بنتا مرتكا زيو هيرني وسعديكا نيس زى زي رومو للي سهتو ويميه مياه رومو فنوته لوان وي ام رومو للي كل فنواته لكزيابير سايل و سرق للي يحسو وسمو بانتا سموه بانت سمكه ليتا و سرق لتا حتي اوتو منو و اوتو بسي زي فرهو لكزيابير و فنواتا فنواته انت حاريه تحدر وزر على مدر حيو اوتو كزيابير للي فرهوه ወስሞይሂ እግዚአብሔር ለለይጽውዕዎ ወህጎሂ ይሜህሮሙ አዕይንትየሰ ዘልፈ ኀበ እግዚአብሔር እስመ ውእቱ ይባለሆን መስገርት ለገሬ ነጽር ላዕሌየ ወተሳለኒ እስመ ባሕታዊ ወነዳይ አነ ወብዙህ አዘኑ ለልቤ አድነኒ እምንዳቤ ርኢ ህማምየ ወሰራህየ ወህድ እግሊተ ኩሎ ያትየ ወርኢ ከመ በዙ ጸላይትየ ጸላ ባመፃ ይጸልኦኒ ቀባል ነፍሲ ዋድህና ወይ ታፈር እስመ ኪያከ ተወከልኩ የዋሃን ወራታን ተለውኒ እስመ ተሰፈውኩ ከእግዚኦ ያድህንዎ እግዚአብሔር ለእስራኤል እምክሉ ምንዳቤሁ